በደብረ ብርሃን ዩኒቨርሲቲ ተከስቶ የነበረው ግጭት መረጋጋት ቢስተዋልበትም ተመልሶ ላለማገርሸቱ ማስተማመኛ የለንም ሲሉ ተማሪዎቹ ስጋታቸውን ገልጸዋል። በሌላ በኩል ደግሞ ግጭቱ እንዲባባስ የሚገፋፉ ተማሪዎች በሕግ ተጠያቂ እንዲሆኑ እንቅስቃሴ መጀመሩን የሰሜን ሸዋ ዞን ፖሊስ አስታውቋል። መስፍን አራጌ ተጨማሪ አለው። በተመራቂ ተማሪዎች መካከል የተካሄደ የዋንጫ እግር ኳስ ጨዋታ ላይ እንደ ቀልድ የተፈጠረ ግጭት የብሔር ገጽታ ተላብሶ የደብረ ብርሃን ዩኒቨርሲቲን ሰላም አውኮታል። የመማር ማስተማር ሂደቱን አስተጓጉሏል። በርካቶች ግቢውን እየለቀቁ ወደ ቤተሰቦቻቸው መሄዳቸው ይነገራል። ግጭቱ ከመጀመሩ ከሁለት ቀን አስቀድሞ ማታ ማታ እየጠበቁ ድንጋይ ወረውሩ ነበረ። ተማሪዎች እና ጂሲ ካፕም ነበረ፣ የተመራቂ ተማሪዎች ዋንጫም ነበረ እና የዛኔም ደግሞ የኢንጂነሪንግ ተማሪዎች በመሸንፋቸው አለመግባባት ነበረ እና በዛ አለመግባባት ነበረ። ያ የኳስ አለመግባባት ነው። ሜዳ ውስጥ ዳኛ ተሳስቷል አልተሳሳተም በሚል ነው። እና ከዛ በኋላ ነው ወዲያው እዛው ነው ወደ ብሔር የቀየሩት ሁኔታውን። በእግር ኳስ ጨዋታ ምክንያት የተነሳ ግጭት የብሔር አዝማሚያና የብሔር ገጽታ ተላበሰ። ወዲያው የብሔር ገጽታ ነው የተላበሰው። የደረሰ ጉዳት አለ። ጉዳቱ እንኳን ያው ግልጽ የሆነ ነገር የለም። እኛም ዶርም እኔም አሁን ዶርም ነው ያለው ተኝቼ፣ ግን ግልጽ የደረሰ ነገር የለም። ግን በሴቶች በኩል በጣም ብዙ ጉዳት ደርሷል። ዶርሞች ማታ ማታ ገቡ። በጣም በር እየሰበሩ እቃ እየወሰዱ ሽንት ቤት እየጣሉ አይነት ነገር ነው ያለው። ማን ነው ሴቶች ዶርም የሚገባው ወንድ ተማሪዎች እና እዚህም ወንዶች ዶርምም ላይ እየገቡ በሩን እየሰበሩ እንትን ያደርጋሉ። ግቢው ውስጥ ያሉትም ቢሆኑ ባልተረጋጋ መንፈስ ውስጥ ነው የምንገኘው እያሉ ነው ተማሪዎች ወደ መመገቢያ አዳራሽ መሄድ አለመቻላቸውን አንድ አስተያየት ሰጭ ተማሪ ጠቁሞኛል። እናስ እንዴት እየተመገቡ ነው? ያው በመኪና ከካፌ ያመላለሱላቸዋል። እናም በመኪና ጭነው ባሉበት ቦታ ነው የሚወስዱላቸው። ችግሩ ከተቀሰቀሰ ከሶስት ቀናት ወዲህ ዛሬ መጠነኛ መረጋጋት መታየቱን የተገለጸው የሰሜን ሸዋ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ተወካይ አቶ አማረ መንገሻም ይህን ይጋራሉ። አሁን እየተረጋግቷል አመራሩ በተለያየ አደረጃጀቶችን ይዞ ሁለቱንም ግሩፖች ወይም ተጣልተዋል የተባሉትን አካሎች እየለየ በእነሱ ላይ ውይይት እያካሄዱ ነው። የችግረኞች እየተለዩ ነው። በተለይ በማረጋጋት ሂደት ውስጥ የተለያዩ አካላት መሳተፋቸውን የሰሜን ሸዋዞን ፖሊስ መምሪያ ኃላፊ ኮማንደር ፍቅሩ ሳህሌ ጠቅሰዋል። ዩኒቨርሲቲው ከስነ ምግባር ጋር በተያያዘ ያሰናበታቸው ተማሪዎች ይመለሱ የሚሉ ወገኖች እንዳሉም መረጃ ያደረሰኝ ተማሪ ይናገራል። ተማሪዎች ተጭረው ነበር። ግቢው በዚህ ሰዓት እንዲህ የሚረብሹ ልኝ ብሎ ተማሪ ጭረዋል ሲሰናበቱ የተደረጉ ተማሪዎች ነበሩ እና እነሱ ተማሪዎች ካልተመለሱልን ደግሞ እንገባ ምናምን አይነት ነገር ነው። ስብሰባ ያጠነጠነው እሱ ላይ ነበር። ተማሪዎቹ የተባረሩት በስነ ምግባር ጉዳይ ነው ወይስ በትምህርት ብቃት? አይደለም፣ በስነ ምግባር ጉዳይ ነው የሚለው ከዚህ በፊት ባሳያችሁት የዲስፕሊን ግሽፈት ከአንድም ሶስት ጊዜ መክረናችሁ እምቢ ብላችኋል፣ አሁንም በፈጸማችሁት ወንጀል ከዚህ ግቢ ተባርራችኋል የሚለው ማስታወቂያ። ምን ያህል ተማሪዎች ይሆናሉ የተባረሩት? እሱን እንኳን እርግጠኛ አይደለሁም፣ ግን ወደ ስድስት ሰባት ወደ አስር የሚጠጉ አይነት ተማሪዎች መሰለኝ። እስካሁን በተፈጠረው ግጭት የደረሰው ጉዳት እንዴት ይገለጻል? ኮማንደር ፍቅሩ፣ መጠነኛ ጉዳት ነው። ለክፉ የሚሰጥ ጉዳት የለም። መጠነኛ ጉዳቶች በውስጥ ተማሪዎች ላይ አለ። እነሱም እርካታ ተደርጎላቸው ሕክምና ጣቢያ ላይ ነው ያሉት ወይስ ከሕክምና ወጥተዋል? እንደ እኛ ባለን መረጃ ወጥተዋል ነው አባት ተደርጎላቸው ወጥተዋል። ምናልባት አንድ ወይም ሁለት ልጆች ሊኖሩ ይችላሉ፣ ምን ያህል እንደሆኑ ጉዳት የደረሰባቸው ይታወቃል፣ እርግጠኛ አይደለሁም። ብዙ ተማሪ ግን አይደለም። በተለይ ግጭቱን የሚያባበሱ አካላት ከድርጊታቸው እንዲታረሙ ህጋዊ ተጠያቂነት እየሰፈነ ነው ብለዋል። እንደ ጸጥታ ውስጥ ገብቶ እያረጋጋን ያለው ፌዴራል ፖሊስም የክልሉ አድማ ብተና ፖሊስም በጋራ ገብተው እየሰሩ ነው ያሉት። ችግሩን የሚያባብሱ ጥፋት ላይ ያሉ ተማሪዎች በህግ ቁጥጥር ስር የዋሉም አሉ። አሁንም እንዲባባስ የሚሰሩ አሉ። አልፎ አልፎ እነሱም በቁጥጥር ስር በህግም እንዲጠየቁ እያደረግን ነው። እዛም የሚከሰቱ አልፎ አልፎ በግለሰብ ደረጃ የሚከሰቱ ጥቃቶች አሉ በአንዳንድ ተማሪዎች እዛ የተካሄዱ በቁጥጥር ስር እየዋለ በህግም እንዲጠየቁ እያደረገ ዩኒቨርሲቲውን በራሱ የውስጥ አሰራር እየጠየቀ ሁኔታዎችን እያስተካከለ ነው ያለው። የዩኒቨርሲቲውን አስተያየት ለማካተት ተደጋጋሚ የስልክ ጥሪ ብናደርግም ምላሽ የሚሰጠን አካል አላገኘንም። ምላሽ የሚሰጠን አካል እንዳገኘን ተጨማሪውን መረጃ ይዘን የምንቀርብ መሆኑ Oh